የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ችንም በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት የአኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድን ነው? ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? የሚሉትን ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ አእምሮ ሐኪሞች ጋብዘናል። ከባህሩ ወዲያና ወዲህ ማዶ የሚታዩትን የአንድ ፈተና ሁለት ገጾችም ይመረምራሉ። በአይን የማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጥታ ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። በአንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛ አሉ። አእምሮ በሽታ አንፃር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትሬስ የተነሳ ራሳቸውን የገደሉ አሉ እንግዲህ የጤና ባለሙያዎቹ እራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ ያሱ አንጎልም ላይ ተጽዕኖ መፍጠር ይችላል። ይሄ ራሱ ቀጥታ የባህሪ ለውጥ ሊያመጣ ይችላል። ፕሮፌሰር መስፍን አርአያ እና ፕሮፌሰር ዮናስ እንዳለገዳ ናቸው አብረውን ያመሻሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ የያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ፋሩቅ ሙባረክ ይባላል። ስሪ ዲ ፕሪንተር በመባል የሚታወቀውን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ሥራ ይዟል እንግዳችን ነው። በአዲስ አበባው መስኮት የሕግን የባህልና የሰው ልጆችን ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው የሚያስታውሱን እንግዳም አሉ። እሁድ ግንቦት 16 2012 ዓ ም የእስልምና እምነት ተከታይ ለሆናችሁ አድማጮቻችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬው ዝግጅታችን ሙሉውን ባለፈው ሳምንት በቴክኒክ እክል ምክንያት መቅረብ ሳይችል የቀረ ፕሮግራም ነው። ልዩ ልዩ ዝግጅቶችን ይዘናል፣ እንድትከታተሉም እንጋብዛለን። ከአራተኛው የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። የተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ መለሳለው እንዳትሄዱ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1441 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዕለቱን አጫጭር ዜናዎች የማሰማችሁ ጽዮን ግርማ ነኝ። 1441ኛው የኢድ አልፈጥር በዓል በመላው ኢትዮጵያ ሲከበር ውሏል። የኢትዮጵያ እስልምና ጉዳዮች ምክር ቤት የኮሮና ቫይረስ ስርጭትን ለመከላከል የኢድ አልፈጥር በዓልን ሁሉም በየቤቱ እንዲያከብር ቀደም ብሎ ባስተላለፈው ጥሪ መሰረት አብዛኛው የእምነቱ ተከታይ ዛሬ በዓሉን በየቤት ሆኖ አክብሮታል። በሌላ በኩል ርቀታቸውን የጠበቁ የሃይማኖቱ ታላላቅ መሪዎች በተገኙበት አዲስ አበባ በሚገኘው አንዋር መስጅድ በዓሉ ተከብሯል። ስነ ስርዓቱም በቀጥታ ስርጭት እንዲተላለፍ ተደርጓል። በዚህ በዓል ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ቫይረሱን ለመከላከል ጥንቃቄ ማድረግ እንደሚገባ መክረዋል። እህቶቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ ወጣቶች፣ አዛውንቶች የመንግሥት መመሪያ ተቀበላችሁ፣ እንዲሁም የሃይማኖት አባቶችን ጥሪ ተቀበላችሁ በየቤታችሁ ረመዛኑን ስላከበራችሁ፣ መስጊዳያችን ተዘጋ ብላችሁ ሽግርታ ትፈጥሩ በሰላም ስለወጣችሁ በራሴና በአገር ስም ላመሰግናችሁ እፈልጋለሁ። ይህን ልትቀጥሉበት አሁን ያስፈልጋል። በሽታው እየቀጠለ ነው፣ እየባሰ ነው፣ እየጨመረ ነው። ወደ ኋላ አልተመለሰም። አሁንም የመንግሥትን ጥሪ ልናከብር ይገባል። የሃይማኖት አባቶችን መልእክት ልናከብር ይገባል። የዶክተሮችን የዶክተሮችን መመሪያ ልና ክብር ይገባል። ተቀዳሚ ሙፍቲ ሀጂ ኡመር ድሪስ አያይዘው ህዝበ ሙስሊም የረመዳን ወር ላይም ሆነ ከዚያ በፊት ይፈጽማቸው የነበሩ በጎ ተግባራትን በመቀጠል ከመንግስት የሚተላለፉ መመሪያዎችንም በመከተል ጥንቃቄ እንዳይለየው መክረዋል። በዓሉ ሃይማኖታዊ ስርዓቱን ጠብቆ ዛሬ በመላው አገሪቱ ተከብሮ ውሏል። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ ነው። በአንድ ቀን 88 ሰዎች በበሽታው መያዛቸው ተረጋግጧል። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከ4048 ሰዎች ከተወሰደው ናሙና በተገኘው የምርመራ ውጤት መሰረት 88 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። የኢትዮጵያ የጤና ሚኒስቴር እና የሕብረተሰብ ጤና ኢንስቲትዩት በየዕለቱ በሚያወጡት የ24 ሰዓት የምርመራ ውጤት የጋራ መግለጫ መሰረት በአሁኑ ሰዓት በኢትዮጵያ በቫይረሱ የተወች ቁጥር 582 ደርሷል። በዛሬው ዕለት የኮሮና ቫይረስ የተገኘባቸው 88ቱ ሰዎች በሙሉ ኢትዮጵያውያን ሲሆኑ 51ዱ ወንዶች፣ 31ዱ ደግሞ ሴቶች ናቸው። ከ8 እስከ 75 የእድሜ ክልል ውስጥ የሚገኙም ናቸው። በዛሬው የምርመራ ውጤት ቫይረሱ የተገኘባቸው 73 ሰዎች በአዲስ አበባ የተመረመሩ ናቸው። ስምንት ሰዎች ከትግራይ፣ አራት ሰዎች ከኦሮሚያ ክልል፣ አንድ ከሀረሪ ክልል፣ ሁለት ደግሞ የድንበር ተሻጋሪ መኪና አሽከርካሪዎች ናቸው። ሚኒስቴር መስሪያ ቤቱ በዛሬው ዕለት ባወጣው መግለጫ መሰረት በአጠቃላይ ቫይረሱ ከተገኘባቸው ሰዎች መካከል 58 ሰዎች የውጭ ሀገር የጉዞ ታሪክና በበሽታው ከተያያዘ ሰው ጋር ግንኙነት የሌላቸው ሲሆኑ 13 ሰዎች ደግሞ የውጭ የጉዞ ታሪክ ያላቸው ናቸው ቀሪ ሀያዎቹ በበሽታው ከተያዘ ሰው ጋር የታወቀ ግንኙነት ያላቸው ሰዎች ናቸው። የላብራቶሪ ምርመራ ናሙናዎቹ ከተለያዩ ይበልጥ ተጋላጭ ከሆኑ የማህበረሰብ ክፍሎች ከጤና ተቋማት በቫይረሱ ከተያዘ ሰው ጋር የቅርብ ንክኪ ካላቸው ሰዎች እንዲሁም በአስገዳጅ ለይቶ ማቆያ ውስጥ ካሉ ሰዎች ተወስዶ የተከናወነ ነው ያለው የዛሬው የጤና ሚኒስቴር የ24 ሰዓት መግለጫ እስካሁን ለ81010 ሰዎች ምርመራ መደረጉንና 582 ሰዎች በቫይረሱ መያዛቸውን ጠቁሟል። አድማጮች ይህ ዜና የምትላ እያስተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አውሮፓውያን አቆጣጠር ከመጋቢት 24 ጀምሮ ለመጀመሪያ ጊዜ በኒውዮርክ የኮሮና ቫይረስ መዋቾች ቁጥር ቀንሶ ታይቷል። የኒውዮርኩ ገዢ አንድሪው ኮሞ ትላንት ቅዳሜ በሰጡት መግለጫ በቫይረሱ ምክንያት ሕይወታቸው ያለፈው 84 ሰዎች ሁኔታ እጅግ አሳዛኝ መሆኑን ገልጸው ነገር ግን ቁጥሩ መቀነሱና ከ100 በታች መመዝገቡ ቫይረሱን ለመከላከል እየተካሄደ ካለው ጦርነት አንጻር ሲታይ የሚያስደስት ዜና ነው ብለውታል። በመላው ዓለም በቫይረሱ የተያዙ ሰዎች ቁጥር 5 ነጥብ 3 ሚሊዮን ደርሰዋል። 340 ሺህ ሰዎች ደግሞ ሕይወታቸውን አጥተዋል። ዩናይትድ ስቴትስ 1 ነጥብ 6 ሚሊዮን ህዝቦቿ በቫይረሱ በመያዛቸው ቀዳ ቀዳሚ ስትሆን ብራዚል ደግሞ 347 ሺ ሰዎች ስለተያዙባት ሁለተኛ፣ ሩሲያ 336 ሺህ ሰዎች በቫይረሱ በመያዛቸው ሶስተኛ ሆናለች። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዷችን ጋር ልተዋችሁ ጤና ስትለኝ እንደምናመሻችው። የፕሮግራማችን ተከታታዮች የእሁድ ግንቦት 9 2012 ዓ.ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትረኛው አቀናባሪ ብርሃን ኃይሉ ናት። ያስተዋወቅኩ ቅንብር ነው። ቀልባችንም በሙሉ የተቆጣጠረው እና ስንገባም ስንወጣም መግባትና መውጣት የሚለው እዚህኛ ካለንበት አመዛኙ የአነጋገር ልማድ ብቻ ነው የሚሆነው። ብቻ ለሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት የአኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ በንግድ ስራ የተሰማሩ አሊያም ሌሎች የግል ስራ የሚሰሩ ድርጅቶች ሕልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድን ነው? የሚሉት አንዳንዴ ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ የአእምሮ ጤና ሁከቶች እስከ መዳረግም ሊደርሱ ይችላሉ። ሌላው ቀርቶ የወረርሽኙ የከፋ ጉዳት ባልታየባቸውና ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? እነኚህንና ሌሎች ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ የአእምሮ ሐኪሞች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጾች ይመረምራሉ። ፕሮፌሰር መስፍን አራያ ከአዲስ አበባ ሐሙስ፣ ኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ አምስት ሰዓት እየተቃረበ ነው። ፕሮፌሰር ዮናስ እንዳለ ገዳ ከስካትስቴል አሪዞና፣ በእርሶ ሰዓት እኩለ ቀን ገና ማለፉ ነው። ሰባት ሰዓት ሊደርስ ነው፣ በኢትዮጵያ አቆጣጠር። እዚህ ዋሽንግተን ዲሲ ከሰዓት በኋላ አስር ሰዓት። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለውጥ ለአድማጮች ቅርብ ለማድረግ ነው። እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። አንድ ላይ ስትቀርቡ እንጂ ለዚህ ፕሮግራም እንግዶች አይደላችሁም። የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት አንዳችሁ ከአዲስ አበባ አንዳችሁ ከዩናይትድ ስቴትስ ፕሮግራሙ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ ለጊዜያችሁም ደስ ብሎናል። እናመሰግናለን። በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በዕለት ተዕለት ህይወት ብቻ የምናነሳው ሳይሆን አለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ከዕለት ዕለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይትድ ስቴትስ በመቶ ሺዎች ነው እየቆጠር ነው ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም ዓለሞች ሁለት ዓለምን በለው ከባህር ማዶ ወዲና ወዲ አሁንን እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ፣ ለዚህ ቫይረስ የመጋለጥ እድል ይኖረኛል፣ የቤተሰቦቼ እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች በአንድ በኩል የኑሮውን ሁኔታ፣ ሌላ መፍትሄ አለመኖሩ፣ በዚህ መንገድ ይወጣል አለመባሉ፣ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮች ጋር ብታዛምዱ ለመጨነቅ በቂ መሰረት አለና። በምን መልኩ ነው በእርግጥ የሚያሳስበውን ነገር ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት ይቻላል። እሱ ወይ ከኢትዮጵያ ሁኔታ ብንነሳ፣ ፕሮፌሰር ምስል በኢትዮጵያችን ውስጥ በአሁኑ ሰዓት ያለው ወደ አእምሮ ጤና ስንመጣ ምን ምን አይነት ሰዎች አሉ? ካል ምንም ያልተጨነቁ፣ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን። በአሁኑ ሰዓት ወደ ሁለት መቶ ሰባ እና የመሳሰሉትን ሰዎች ከቫይረሱ ጋር መኖራቸው በተረጋገጠበት ሰዓት ብዙ ሺህ ወገኖቻችን በማቆያ ቦታ ባሉበት ሰዓት፣ አምስት ወገኖቻችን ባጣንበት ሰዓት፣ አምስት ትንሽ ቁጥር ይመስላል። ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ሀገር አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና፣ ይሄ ሁሉ ሺህ ሰው ለህልፈት የተዳረገው ይሄ ሁሉ ሺህ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት ሰማንያ በመቶ በላይ እንደዛ ስለሚሆን እነኚ ሁሉ ያሉበት ሁኔታን በምናስተውልበት ጊዜ እኛ ገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በእርግጥ እንግዲህ እኛ ገር ምልልሱ ስድስት ሺህ ፍላይት ሳይሆን እ ገር ትናንሽ ናቸው ሰው የሚመጡትም የሚገቡትም በእርግጥ ከሀገራችን ሕዝብ ብዛት ከመቶ አስር እና አስራ ሁለት ሚሊዮን መቼም ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን በአውሮፓና በአሜሪካ ደረጃ የምናየው አይደለም። ስለዚህ ይህን ነገሮች ለጊዜው የጠበቁን ቢመስሉም ነገር ግን ችግሮቹ አሉ። ችግሮቹ እስካሉ ድረስ ቅድም ምንም አይጨነቅ ብያሉ የሀገራችን ሕዝብ ከሰማኒያ እና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዲሁ ተባሮ የሚኖር ነው እና ቫይረሱን እንዲህ በአይኑ እስካላየው ድረስ፣ በአይኑ ማለት ከጎኑ ያለውን ሰው እስኪገድል እስካላየ ድረስ ሁለት ጽንፎችን ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ አስር ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን በጭራቅ መልክ መጥቶ የሚያንቀውን ቫይረስ እስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅ ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቅ የህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደግሞም ነው እንደዛ። ሌላው ደግሞ የሚጨነቅ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው ሲኤንኤንን የሚያየው ቮይስ ኦፍ አሜሪካን የእናንተን የአሜሪካን ድምፅ የሚያዳምጠው እናንተ ስትናገሩ የሚሰማው እኛ ስንናገር የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ የሆነውና ችግሩን ባለሙያዎች የሚሰማው ከሃይማኖት መሪዎች የሚሰማው ከተለያዩ ሰዎች የሚሰማው ይጨነቃል። ልጆቼ ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት የዋሉ ቢያንስ የዩኒቨርስቲ ተማሪዎች፣ የሃይስኩል ተማሪዎች፣ የኤሌመንተሪ ተማሪዎች፣ የመዋለ ሕፃናት ተማሪዎች፣ የቄስ ትምህርት ቤት የመድራሳ ተማሪዎች እቤት ዋሉ ተብለዋል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ዋሉ ማለት ይህንን ስናየው ደግሞ ራሱ ያስደነግጣል። እና በነኝህ በነኝህ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ይህ ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን የውጭን ሜዲያ ይከታተላል። ያሉትን ችግሮች ይከታተላል ወገኖቻችንን ስለ እናንተ በየጊዜው ይደውላል ይሰማል። እና ጭንቀት ላይ ደግሞ ያለ የህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን እያስተዋልን ያለ ነው የጤና ችግር፣ ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በረሳኸው ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስክ ጀምሮ እስከ ከፍተኛ የሆነ አንዛይት ድረስ ይስተዋላል። እንዲህ አይነቱ የሚስተዋለው ደግሞ በአገልግሎት ሰጪዎች አካባቢ የፈርስት ላይን ሪስፖንደንስ የምንላቸው አገልግሎት ላይ ያሉ ካቢንክሩ ሊሆኑ ይችላሉ ወይም በቀጥታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ በተለያየ ሁኔታ ከውጭ ከሚገቡ ከሚወጡ፣ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያ እንዲያ እያለ ይሄድና የጤና ባለሙያዎች እንግዲህ ጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ። ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃ ስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ። የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ይሄ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥናት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት የሳይንስ አካዳሚው የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ የቤት መዋል ሁኔታዎች ይኖራሉ ወይም ደግሞ ስራ ፈቶ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዚያው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫቱ ይግብ አልኮሆሉ የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈቶ ለነኚ ለነኚ ተጋላጭነቱ ሊጨምር ይችላል። እነኚ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉ፣ በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎም ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ እንደው ጠቅለል ለማድረግ ያህል በእኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድን ነው? ጅማሮ ላይ ነን። አምስት ሺህ ሰው አልሞተብንም፣ አምሳ ሺህ ሰው ከቫይረሱ ጋር ይኖራል ብለን ኮንፈርም ያደረግነውበት ሁኔታ ላይ አይደለም ያለ ነው ትንሽ ቁጥር ነው። ያ ትንሽ ቁጥር አምስት ወይም ስድስት ወይም ሰባት ለአማራ ክልል፣ አራት ወይም አምስት ለትግራይ ክልል፣ ለደቡብ ክልል ይህን ያህል፣ ለጅጅጋ አካባቢ ለሶማሌ ይህን ያህል ስንለው የተበታተነ ስለሚመስል ያ በአሁኑ ሰዓት ለጊዜው በሚያዘናጋበት ደረጃ ላይ ነው ብዬ አምናለሁ። ሆኖም ግን አንዳንድ ጊዜ ያለው ችግር ደግሞ ምንድን ነው? ቅድም ያልጠቀስኩት ይሄ ልሂቅ ብዬ የማስበው ከመጠን በላይ ከሚገባው በላይ መረጃንም እያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያያል፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። ስለዚህ እነኛ ከየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ ምን ይሆናሉ፣ አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ የዚህ አእምሮ መጨናነቁ ሁኔታ መጨመሩ አይቀሬ ነው ብዬ አስባለሁ። እንግዲህ እንዲህ አይነቱ ነገር እናንተ ጋር በሚገባ በአይናው ተጠንቷል ብዬ አስባለሁ። ታይቷልን ብዬ አስባለሁ። እንሰማለን። አልፎ ተርፎ ድብርቱ ከመጠን በላይ ከመሆኑ የተነሳ ጭንቀቱ ከመጠን በላይ ከመሆኑ የተነሳ ሰዎች ያንን ጭንቀት መሸከም አቅማቸው ከፍተኛ ከመሆኑ የተነሳ እራስን እስከ ማጥፋት ደረጃ ሁሉ ሁኔታዎች እንደተከሰቱ ሁሉ እናስተውላለን። በተለይ በእናንተ ዓለም እናንተ ባላችሁበት አካባቢ በእኛ ግን እንዳልኩት ከቀላል ጀምሮ እስከ ከፍተኛ የሆኑ የአእምሮ ጭንቀት በመታየት ላይ ናቸው። መልካም አመሰግናለው። ፕሮፌሰር መስፍን ፕሮፌሰር ዮናስ ወደ እርስዎ ልመለስ። ፕሮፌሰር መስፍን በግልጽ እንዳስቀመጡት በኢትዮጵያ ገና ጅምር ላይ ያለ ሁኔታ እንደመሆኑ በዛ ውስጥ ሊታዩ የሚችሉ ሁኔታዎችን ከጭንቀት ስለ ህመሙም አሁን አይደርስብኝም ከሚለው ጀምሮ ያለውን በዝርዝር ተመልክተዋል። እኔና እርሶ ባለንበት ዩናይት ለቁጥር የሚታከት ነው። አደጋው የደረሰው ወደ መቶ ሺህ የተቃረበ ነው። ከሰማኒያ ሺህ በላይ ሰዎች ህይወት አልፏል። ደጋግመን እንዳነሳ ነው ለራስ ጤንነት በማሰብ ለቤተሰብ፣ ለሚወዱ ሰው፣ ለልጆች እንዳይያዙ ማሰብ ከሚጀምረው በኑሮም እንቅልፍ ማጣት፣ የአመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የህክምና ክትትልን በጎ ለማድረግ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ እስካሁን የታየ ነገር ይታዩታል። በጤና ተቋማትም የአእምሮ ጤናን እንኳን ህክምና በእናንተም በኩል ሊሰጥ የሚችለውን በአብዛኛው በስልክ ነው፣ አሁን የሚደረገው በቪዲዮ ነው ህክምና እንኳን ክትትል የሚደረገው እና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይት ስቴትስ በአሁኑ ሰዓት፣ ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን። እሺ፣ አመሰግናለሁ። አሜሪካን ሀገር ፕሮፌሰር መስፍን እንዳለው የጭንቀት ችግር እዚህም አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። የዚህ የሕክምናው መሪ የዚህን በሽታ ለመከላከል የሚመራውን ሀይል የሚመሩት ሰውዬ ዶክተር ፋውች የሚባሉት እሳቸው አንድ ጊዜ በእንግሊዝኛ ኢትስ ኮንሲቨብል እስከ ሁለት መቶ ሺህ ሰው ድረስ ምንም ነገር ካላደረግን እስከ ሁለት ሚሊዮን ህዝብ ድረስ ሊሞት ይችላል ያሉ ለታ የተኛ ሰው የለም ነው የሚባለው አሜሪካ ነገር በኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ አሰጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም። የጤና ጥበቃ ሚኒስትር፣ እሳቸው ህዝቡን በሚያረጋጋ ድምፅ ስለ በሽታው በየጊዜው መግለጫ ይሰጣል እንጂ አርባ ሰው መግለጫ አይሰጥም ኢትዮጵያ። ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት የተሻለ እንዲያውም ጥቅም ሊኖር የሚችለው ይሄ ኦፒኒየን ሊደርስ ማለትም፣ ህዝቡ የሚሰማቸው ለምሳሌ ያክል እኔ አንድ ሰው አለቃ እሸቱ ስማቸው ረስቻለሁ፣ አይነ ስውር ናቸው። ከአውስትራሊያ መጋቢ አዲስ እሸቱ መጋቢ አዲስ እሸቱ ከአውስትራሊያ ሲመለሱ፣ ኳራንቲን ነበሩ፣ ጊዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ ከን በተፈጥሯቸውም አንድ በተርቱ ይመስላሉ። ሰውየው ጥሩ አድርገው ገለጹት። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር ማንድስ ሲናገሩ ሰምቻለሁ። እንዲህ አይነት አንድ በተርቱ ህዝቡ መሀል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ስራይ ብለና ቀነባብረው ህዝቡን ለማስተማር ብዙ አስተዋጽኦ ማድረግ የሚችሉ ናቸው። ሌላ ኢትዮጵያ ውስጥ አንድ ትልቁ ነገር ኢትዮጵያን የጠቀማት የኢትዮጵያ ሆስፒታሎች እነ ጥቁር አንበሳ ምናልባት በጣም ተዳክመዋል በደርግ ጊዜ ከዛ በኋላ። ነገር ግን የኢትዮጵያ ፐብሊክ ሄልዝ ሲስተም በተለይ የሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ አንድ ነጥብ ሁለት ሚሊዮን ህዝብ ስክሪን ማድረግ ችሏል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል? አንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አሉ አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ዲት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አለ። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት አንጎል ስትሮክ የሚባለው መፍጠር ይችላል ይሄ ራሱ ቀጥታ የባህሪም ለውጥ ሊያምጣ ይችላል። እንደ ደሊሪየም ኮንፊዥናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ አእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ መጣ ሲባል እና ሶስት አራት መንገዶች ማየት ይቻላል። በምን መንገድ ከአእምሮ ጤና ጋር ሊያያዝ ይችላል የሚለውን ለማየት እንግዲህ የአዲስ ነገር ነው እንግዲህ ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ። መልካም የአእምሮ ጤናን አንስቶ ሊከሰት የሚችሉ ነገሮችን የወደፊቱን ጨምሮ መመልከት፣ ይልቁንም በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። በጥልቀት እንድትመረምሩ ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት ገና አልተወጣንም፣ የዚህን ፈተና በኢትዮጵያ ገና እንደ አዲስ እየመጣ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካልንበት አንስቶ እዚህ ባለፉት ሁለት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው። እና የምትፈነጥቁት ሀሳብ ካለ ወደ አንድ ትልቅ ስ ወስዳችኋለሁ ፕሮፌሰር መስፍናሪያና ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ወግ አላበቃም። ኮቪድ-19 ተያይዘው የሚደርሱ ውስብስብ ችግሮችና የአእምሮ ሁከቶች ነበር የተመለከትነው። በቀሪው ውይይታችን ከዚሁ ወረርሽኝ ጋር ተያይዘው የሚታዩ የህይወትን የተለያዩ ገጾች የሚመለከቱ በጠቅላላ ህይወት ላይ ያሳድረውን ተጽዕኖ የሚፈትሹ ምናልባትም እሳቢዎቻችንና ህልሞቻችንን የሚጎበኙ ጥያቄዎችን መልከት እናደርጋለን። ቆየት ብለው ይመለሳሉ። 要他 <singing flowers> Until you put all back it's just a you a and you must a traveler, traveler, traveler, Went <laughs> to şaşa şa ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ የያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ብለነዋል። ቀደም ብዬ ላስተዋወቅኩት ቅንብር ፋሩቅ ሙባረክ ስልኩ መስመር ተገኝተዋል። ትሪዲ ፕሪንተርን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን መስራት ይዟል። ወደ ውይይታችን እንዝለቅ። በፊት የራዲዮ መጽሔት እንግዳችን እንድትሆን መነሻ የሆነን በቅርቡ እየሰራኸው ያለ ምናልባትም ከጊዜው ጋራ እጅግ አስፈላጊ የሆነ ቁሳቁሶች በስሪዲ ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቃለን። ስለ ራስ ባጭሩ ግለጽልን እስኪ። እሺ፣ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሽያን ነኝ። በተጨማሪም ስሪዲ አርቲስት ነኝ። ኢትዮጵያ ኤርላይንስ ውስጥ ወደ አስር ዓመት አካባቢ ሰርቻለሁ ይህን ይመስላል እሺ አመሰግናለሁ ፋሩቅ ከመጨረሻው እንነሳ ውይይታችን ምስሉ ላይ ነው የሚያተኩረው እና የስሪዲ አርቲስት መሆን ቀደም ብዬ በመግቢያው እንደጠቆምኩት በዚህ ሰዓት ብዙ ሀገሮች እጥረት ያለባቸው በኮቪድ አስራዘጠኝን ወረርሽኝ ተንተርሶ የፊት መሸፈኛ ጭንብሎች የአፍና አፍንጫ መሸፈኛ ጭንብሎች ከፍተኛ እጥረት ያለበት ሰዓት ነው። ሁሉም ሰው የሚያስፈልገው ደረጃ ደርሷል። ይብልቁንም ደግሞ ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈለግበት ሰዓት የሚጀምር ይመስላል። የሕመሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። እንደ እድል ሆኖ ያ ቁጥር ብዙ ባይሆን እንመኛለን። ነገር ግን መዘጋጀት ይጠይቃል። የስሪዲ ፕሪንተር አርቲስት ብልሃል እንደ ሌሎች የጥበብ ዘርፎች በጥበብነቱ ነው። ምክንያቱም ሁለት ነገሮችን ያያያዘ ነው። ስሪዲ የምህንድስና ቴክኖሎጂ አለ፣ ዲዛይን አለበት። ኢትዮጵያ ውስጥ ያን ህል የተስፋፋም አይመስለኝም ነበር። እና እስኪ ከስሪዲ ጋር ያለህን ስሪዲ ፕሪንተር ጋር ያለህን ትውውቅም እንዲሁ በመጠኑ ግለጽልን ስሪዲ ፕሪንተርን ከፕሪንቲንግ ጋር የተዋወቁት ኢትዮጵያ አየር መንገድ እየሰራው ያለ ነው። ስሪዲ ፕሪንትድ ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ ጂ ኢ ስሪዲ ፕሪንቲንግ ማኑፋክቸሪንጉን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለው፣ አገኛቸዋለው። እኔ ደግሞ ዝብዬ ጎንደር አደርጋለው እንዴት እንደተሰሩ እቃዎችና ያንን ሳረግ ስሪዲ ፕሪንቲንግ ምን እንደሆነ አወቅኩኝ። ከዛ የበለጠ ለማወቅ ጓጓሁና ማንበብ ጀመርኩ በደንብ መፈለግ ጀመርኩ። ከዛ የተወሰኑ ስሪዲ ፕሪንተሮች ማምጣት ጀመርኩና አንድ ትንንሽ አምስት ፕሪንተሮች አሉኝ። እነሱን አምጥቼ በደንብ ቴክኖሎጂውን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬብሊቲው በጣም ሰፊ ነው። ወደድኩት፣ መስራት ጀመርኩ። እንግዲህ በግድ ገፋሃለው። የቴክኖሎጂ ቃላቶችም ስላሉ በንግግር በልማድም እንጠቀማለን። እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። በአፕሊኬብሊቲ ስትለን ለተለያየ ነገር ማገልገሉን እያረዳል ነው ፋሩቅ፣ ይሄ በኮምፒውተር የሚታገዝ የዲዛይን መስሪያ እና ቁሳቁሶች የሚፈጠሩበት ቴክኖሎጂ አዲስ ነው ማለት ይቻላል። ባለፉት ጥቂት ዓመታት ውስጥ በምዕራቡ ዓለም በጣም እየተስፋፋ፣ ተፈላጊ የሆኑ ነገሮችን እጥረት ያለባቸው ልክ እንዳሁኑ ያሉ ሰዎች በምናባቸው ማሰብ የቻሉትን መስራት ይችላሉ፣ እስከሚባል ድረስ ወሰን የሌለው የሚመስል ትልቅ አቅም አለው ተብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋም እና ምንም እንኳን በስራ አጋጣሚ ያትውቅ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛ ውስጥ በደንብ የቆየ ሰው የሚሰራውን ስራ የሚመስል ነው፣ ወይንም ደግሞ በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃል በምን ራስህን ማስተማር ቻልክ? እንዴት ገፋበት? የር መንገድ በስራ አጋጣሚ ከምታየው ባለፈ ስሪዲ ፕሪንቲንግ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም፣ ብዙ ቦታ ላይ ይገባል። እኔ ስሪዲ ፕሪንቲንግን መስራት ከጀመርኩ በኋላ አሁን ላይ እንደምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ። የኢንተርኔቱ ላይ በደንብ በሰፊው አለ እና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው። ብዙ እውቀቶችን ሰበሰብኩ። ብዙ ቪዲዮዎችን ዩቱብ ላይ አየሁኝ። እነዛን ካየሁ በኋላ በደንብ እያንዳንዱ ነገር ሞክረው ነበር ያየሁትን ነገር እና ዓለም ላይ ደግሞ የትሪዲ ፕሪንቲንግ ግሩፖች ብዙ አሉ ኮሚኒቲዎች፣ እና እነሱንም ጆይን አረኩኝ። ሁሌ አዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ሄድ ነበር ከዛ ጋር ና አያመልጡኝም ነበር ከስሪዲ ፕሪንቲንግ ጋር የተያያዙ ማንኛውም መረጃዎች አያመልጡኝም ነበር። እነዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩን ሳገኝ ደግሞ እየሞከርኩ ራሴን በደንብ አሳድኩበት። እንግዳዬን ፋሩቅ ሙባረክን አመሰግናለሁ። አድማጮች፣ ቃለ ምልልሳችን ርዘም ያለ ነው። ሙሉን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አድማጮች አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ለምሽቱ የሕግን የባህልንና የሰው ልጆችን አስተሳሰብ ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው ከሚያስታውሱን እንግዳው ጋር ወደሚያደርገው ቆይታ አሉላ፣ እንዴት ሰነበት በገና ጨዋታ በሚናህ በመስመርህ እንደሚባል ታስታውሳለህ መቼም። እና ዛሬም አንተም በቤትህ በሚናህ እኔም በሚናዬ በቤቴ ይኸው ተከፍቷል መስኮቴ ማለት ነው። እዚህ ላይ የሰሞኑ የሀገራችን ሁኔታ አንድ የኋላ ታሪክ እንዳስታውስ አደረገኝ። ለአዲሱ ትውልድ የድንጋይ ዳቦ ዘመን መስሎ በሚታይበት በዚያን ወቅት አንድ በሕግ የሚፈለግ ወይም ወንጀል ሰርቶ ለማምለጥ የሞከረ ዳንዴ ወንበዴ በሕግ አምላክ፣ በንጉስ ወድቃ በተነሳችው ባንዲራ ሲባል ይቆማል። ሊሂድ ካለም አላፊ አግዳሚው ይይዘዋል፣ ሕግ ፊት ይቀርባል። እናም ጨዋታን ጨዋታ ያነሳዋልና በወቅቱ የኮሮና ወረርሽኝ ምክንያት በሽታው እንዳይዛችሁ ካልተቸገራችሁ በቀር ከቤት አትውጡ፣ አትቀራረቡ፣ አትጨባበጡ ጣታችሁን እጃችሁን ታጠቡ፣ የሚለው መመሪያ አሁን አሁን ይበልጥ እየተጣሰ ነው እያለ ፖሊስ እየተናገረ ነው። የሃይማኖት አባቶች ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደን ደስ እያሉ እያስተማሩን ነው። መጋቢ ሐዲስ አባ ገብረ መድኅን ገብረ ዮሐንስ የታዕካ ነገሥት በዓታ የሐዲስ መምህር ከአንድ ሺህ ስድስት መቶ ዘመን በላይ ታሪክ ያለው በዓለም አቀፍ ደረጃም ተቀባይነት የነበረው የፍትሐ ነገሥትም ምሁር ናቸው። ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም። ልጓም የሌለው ፈረስ ይጥላል ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው። መረን ሆነ አው ዳንድ የወንበል የሆነ ይቀራል ራሱን አጥብቶ ሀገር ያጠፋል፣ እና ለሰው መግቻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ ህዝባዊ ኑሮ መኖር ህዝባዊ ቦታ ሊቃና ሊከናወን እድገት ልማት፣ አንድነት፣ ህብረት የሚጠናክረው በህግ ነው፣ በደንብ ነው። በህግ በስርዓት አሁን ደንብ ስርዓት ተከትሎ ነው፣ ወይም ደግሞ በደንብና በህግ በስርዓት ሲመራ ነው። እና ስለዚህ ዓለም ከተፈጠረ ጀምሮ ያለ ህግ አይኖ ለመሆኑ ሀገርና ህዝብ ያለ ህግ እንዴት ነው መኖር የሚችሉት? መንግስትና ማኅበራዊ ኑሮስ፣ አባትህን ጠይቀው ይነግረሃል፣ ሊቃውንትንም እንዴት ነው በላቸው ያስረዱሃል፣ እንዲል መጽሐፍ። መጋቤ አዲስ ከህግ ውጭ የሚሆን ነገር የለም። ሁሉም አሁን ቀደምዬ እንደተናገርኩት ማኅበራዊ ኑሮ ሀገር፣ ህዝብ የሚኖራው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጭ ሰው መኖር አይችልም። ሀገር ይፈርሳል፣ ይበላሻል ይተላለቃል የአውሬ ኑሮ ይሆናል። የአውሬ አካሄድ አው የአውሬ አረማመድ ይሆናል፣ ህግ ከሌለ፣ ስርዓት ከሌለ። ስለዚህ ህግ ማሰሪያ ነው። ህግ ልጓም ነው። ህዝቡ ነው የሚጠብቅ ነው እና አንድ ሰው ሲያጠፋ ሲቀጣ፣ ሌላው ደግሞ እሱን አይቶ ይቀጣል። እንደገና እሱ ደግሞ ይታረማል፣ ይስተካከላል እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው። ጠፍተ እንዳይቀር እንደ እንስሳ እንደ ከብት ወድቅ እንዳይቀር ሰው ክቡር ፍጥረት ስለሆነ ነው ህግ የተሰራለት ከፍጥረታት ሁሉ ከሀያ ሁለቱ ስነ ፍጥረት ሰውና መላእክት ናቸው ክብር ያላቸው ነጻነት ያላቸው በነጻነት የተፈጠሩ ፍጥራን ሁለቱ ናቸው። ከሀያ ሁለቱ ስነ ፍጥረት ሰውና መላእክት አመሰግናለሁ። መጋቤ አዲስ አባ ገብረ መድኅን ገብረ ዮሐንስ ሲያክሊሉና እንግዳውን አመሰግናለሁ። ወደ ራዲዮ መጽሄት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው። አለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመርነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየ ናቸው ሁለቱ እንግዶቻችን፣ የአእምሮ ህክምና አዋቂዎቹ ፕሮፌሰር መስፍናሪያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሐሳቦችን ይፈነጥቃሉ። ጫፍጫፉን የነካችሁት አንድ ሐሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርም እና ቀደም ብሎ ስለህመሙ ስታስረዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ጊዜ ኖሯቸው ያንን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመትና ሁለት ዓመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል? ሆነ ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ ደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበር እና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሚዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ፣ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና፣ ብቻ በአጠቃላይ ስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ መካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጀስም ሊሆን ይችላል። የተለያዩ ኮፒንግ መካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም፣ ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት አስርተ ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ መጀመሪያ ንግግሬ ላይ እንዲያውም እንዲያውም ወደ አንድ ጽንፍ ሄጄ የለም እኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ሁልጊዜ እምናገራለሁ። ስለዚህ እነኝ እነኝ ነገሮች ስናይ ፕሮፌሰር ዮናስ ቢናገር ያልኩበትም በዚህ ምክንያት እናንተ ሀገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክቅ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ሪቴት እያደረገው ስሜቱን ምንድን ነው የሚባለው ለዓለም አደባለቅ ፈልጌ ነበር የታገልኩት ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደ እኛ ሀገር እንዴት ታመጣዋለህ ስባል ገና ጀማሪዎች ብንሆንም ካለፈን እሰየው ስለቴን ለታቦታቱ አገባለሁ እና እንዲሆንልኝ ምጸል ያለው ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከማለቅ ረዶ ረዶ መትረፍ ብዬ ነበር። ረዶ መራድ ማለት መፍራት ማለት በጣም ከመጠን በላይ መፍራት ከሆነ መራድ ይባላል። ስለዚህ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም እንዲህ ተራራ ላይ ምኖርና ወይም እንዲህ አይነት አልትራቫዮሌት ያለበት ሀገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናግቶ በኋላ ችግሩ ሲመጣ እንደነ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብያምናለሁ። እንግዲህ ስፒሪቹዋል ህይወት የምለው ይሄን ነው። ስፒሪቹዋል ህይወታችን ራሳችን ወደ ውስጥ አይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ጥር ለሌሎች ያካፍላሉ ለሌላቸው ያካፍላሉ። ልብስም ብትሆን ሁለት ሶስት ካላቸው አጠራቅመው ለታረዙት ያለብሳሉ። ምግብ ብትሆን ምግብ ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አእምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በኛ ሀገር ባለችበት ሁኔታ ከዚህ ወረርሽኝ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው ትኩረት ሰጥተን የመጀመሪያ ህዝባችንን ራሳችንን ማትረፍ ላይ ትኩረት ሰጥተን ይሄንን ጠላት ከውጭ የመጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድን ነው? ከኮሮና በፊት ከሶስት እና ከአራት በፊት ትልቁ ኢትዮጵያውያኖች የምንታገል የነበረው ምን ያህል በዘር መከፋፈላችንን፣ ምን ያህል በጎሳ መከፋፈላችንን፣ ምን ያህል ልዩ እንደሆን ነበር የምናወረው። አሁን ግን ስናየው እቺ ቅንጣት እንኳን እኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለ ነው ምናልባት ስላልመረመርናቸው ወይም አሟሟታቸውን ስላላየን ይሆን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮሮና ቫይረስ ኮሮና ኖቭል ኮቪድ ናይንቲን ተይዘው መትረፋቸውን መስማቴን ወይም ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም፣ ቀይ፣ ጥቁር፣ ወይም ስፓኒሽ ወይም እንዲዘር ሳንል በተለይ እኛ ኢትዮጵያውያን ከምንጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት በአንድ ላይ ስለመተሳሰብ ያለንን አመለካከት፣ እምነታችን ይሄም ይሁን እያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን አንድ ሰው መሆናችንን ያየንበት ጊዜ ነው፣ ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁ። እና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ። መልካም አመሰግናለሁ ፕሮፌሰር መስፍን ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ በዚሁ ጉዳይ ላይ የእርስዎን እይታ እንሰድ ፕሮፌሰር መስፍን ጥሩ አድርጎ ገልጾታል እና እዚች ላይ ትንሽ ም ተጨማሪ ማጠናከሪ ሀሳብ ማቅረብ ፈልገው ይሄ ኢትዮጵያ ውስጥም ሌላውም አለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት። ማለትም ለአንድ ዓመት ተኩል እስከ ሁለት ዓመት ድረስ ቢያንስ ቢያንስ ኢትዮጵያ ውስጥም ሆነ ውጭ ሀገር በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጆ ሀገር ስራ ላይ የዋሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ ሶስት ሜትር ሁለት ሜትር ተራራቅ ብሎ ለማለት በጣም ከባድ ነው። የኑሮ ሁኔታ አለ። ሰርቶ ማደር አለበት ህዝባችን። እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ የጤና መከላከል በተለይ ፐብሊክ ሄልዝ የመከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል ትልቅ ህብረት ያንስ ክትባቱ እስኪገኝ ድረስ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይቻላል። እስከዛ ግን ኃላፊነት አለበት ህብረተሰቡ፣ እያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይህን ነገር። አመሰግናለሁ፣ በጣም አመሰግናለሁ። ምናልባት ከአድማጮች ጋር የምንተዋቸው ቀጣይ ውይይት ይኖረናል። ፕሮፌሰር መስፍን ቅድም አድማጮች ሰዓቱን ስናገር ተከታትለውኝ ይሆናል። እኩለ ሌሊት አልፏል፣ አሁን በምንነጋገርበት ሰዓት ሰዓቱ ገብቷል። ሌላ ምናልባትም በአካል በቪዲዮ በምስል እያዩአችሁ ውይይቱን የሚከታተሉበት ተከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ። ከእናንተ ጋር ስንመለስ የምንጀምርበት ርዕስ ይሆናል። ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። በዚህ በቀደመ ጥያቄ ያነሳሁትን ይህን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበረ። ምናልባት የፈቀዱ ሰዎች በዕለት ኑሯቸው ውስጥ ያነሱት ይሆናል ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ አሸባሪ ሲሆን እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን፣ ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋል። እና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነው እና ይህን ነገር ተመልካቾቻችን አድማጮቻችን እንዲነጋገሩበት እናድርግ በሚቀጥለው ሳምንት የእናንተን ውይይት ካቆምንበት እንቀጥላለን። ፕሮፌሰር መስፍን አርአያ አዲስ አበባ፣ ቀደም ብዬ እንደገለጽኩት እኩለ ሌሊት እስኪያልፍ ለአድማጮቻችን ያለትን ሀሳብ ለማካፈል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከአሪዞና ከስኮትስዴል አሪዞና፣ ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። ጊዜ ርስጠልኝ፣ አመሰግናለሁ ሉላ። እኔም አመሰግናለሁ። ፕሮፌሰር ዮናስንም ስላገኘሁ ደስ ብሎኛል። በጣም ትእናንተ ራሳችሁን ጠብቁ። ታስፈልጉን አላችሁ። ምክንያቱም እናንተ በያላችሁበት ሆናችሁ ለሀገራችሁ ተቆርቆራችሁ ዛም ካሉ ወገኖቻችሁ ጋር በዚህም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። በጣም እግዚአብሔር ይስጣችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የእኛ ወገኖች በአረብ ሀገር አሉ በችግር ላይ ናቸው ወደ ሀገራቸው መውጣት መምጣት አቅቷቸዋል የነሱ ነገር በጣም ያስጨንቀናል ስራ እንደ ልብ የሚያገኙበት ጊዜ አይደለም በልተው የሚያድሩበት ጊዜ አይደለም የቫይረሱ ሁኔታ እነሱ ባሉበት ሁኔታ በከፍተኛ ሁኔታ የተሰራጨበት ነው እና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እንደው አደራ የምለው እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይና በተለይ በየአረቡ ሀገሮች በስደት ላይም ሆነ የደቡባዊ የአፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁን ኤርትራውያንም፣ ማለት ነው ሶማሌ ወገኖቻችን ማለት ነው፣ ጅቡቲያኖቹንም፣ ሱዳኖቹንም ስለሆነ እንግዲህ መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ፣ ፕሮፌሰር ዮናስም አውቃለሁ በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ በአጠቃላይ ግን ሕብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል። ግን ከኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እንዲሁ አደራ እነሱንም እንዳይረሱ በሚል ነው። እነኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሁን እላለሁ። ራሳችሁን ግን በያላችሁበት ጠብቁ ማለት ብቻ ነው የሚችለው አቅም ያለኝና እንግዲህ እችን ለማለት ያልነው እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ይሻላል። ከሌሊት ኢትዮጵያ አቆጣጠር ስድስት ሩብ ነው ግን ነግቻለሁ። ጥሩነቱ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነውና አዚሁ ይዤዋል። በጣም ነው የማመሰግነው። እግዚአብሔር አድማጮች፣ ከፕሮፌሰር መስፍን አሪያ እና ከፕሮፌሰር ዮናስ እንዳለ ጋር የጀምርነው ውይይት አልተቋጨም። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮረና ወረርሽኝ ዓለም ገጽታ ከወዲሁ በሩቁ አሻገረን ለማየት የምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በምግቢያው እንደጠቆምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሀሳቦቻችሁን ላኩልን፣ እናስተናግዳለን። ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከሚያሰማውን የአንድ ሰዓት